የዩናይትድ ስቴትስ ብሔራዊ የስለላ አገልግሎት ተጠባባቂ ስራ አስኪያጅ ጆሴፍ መጓየር አንድ ተቆርቋሪ ዜጋ ያወጣው ሚስጥር እንዳይታወቅ መጀመሪያ ላይ ማቆየታቸው ከሕጋዊ አሰራር ውጪ አይደለም ሲሉ ትናንት በሀገሪቱ ምክር ቤት አባላት ፊት ቀርበው ተከራክረዋል። ግለሰብ ዜጋ አወጣው የተባለው ሚስጥር የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከዩክሬን ፕሬዚደንት ቮሎዲሚር ዘሌንስኪ ጋር በስልክ በተነጋገሩበት ጊዜ በፖለቲካ ተቀናቀ ቃኛቸው ጉዳይ ላይ ምርመራ በማካሄድ እንዲያግዟቸው ጠይቀዋል የሚል ነው። የወጣው ሚስጥር ታዲያ በፕሬዚደንት ትራምፕ ላይ ክስ ለመመስረት ያስችል እንደሆነ ምርመራ የማድረግ ሂደት እንዲከፈት አድርጓል። ይህንን ዘገባ አዳነች ፍሳይት ታቀርበዋለች። ተቆርቋሪ ግለሰብ አወጣው የተባለው ሚስጥር ፕሬዚደንት ትራምፕ ከዩክራይን ፕሬዚደንት ዘሌንስኪ ጋር ባደረጉት የስልክ ንግግር ላይ የተመሰረተ ሲሆን የዋይት ሀውስ ባለሥልጣኖች ዝርዝር ይዘቱን ለመደበቅ ሞክረዋል የሚል ክስንም ያካትታል። የዩናይትድ ስቴትስ ተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ የዋይት ሀውስ ቤተ መንግስት ፕሬዝደንቱ ከኡክራይን ርዕሰ ብሔር ጋር በስልክ ተነጋገሩ የተባለውን ሁሉ በተለይም ቃል በቃል የተመዘገበውን ቆልፎ ለማስቀመጥ ሞክሯል ይላል ተቆርቋሪው ግለሰብ ያወጣው ሚስጥር። ይህ ተግባር ታዲያ የዋይት ሀውስ ቤተ መንግስት የስልክ ጥሪው ይዘት ምን ያህል አሳሳቢ መሆኑን ተረድቷል የሚል እምነት ሚስጥሩን በወጣው ዜጋ ላይ አሳድሯል። ዲሞክራት የህዝብ ተወካዮች ምክር ቤት አባላት ግለሰብ ዜጋ ያወጣው ሚስጥር ለምክር ቤት እንዲቀርብ ለማድረግ ከፍተኛውን የሀገሪቱ የስለላ አገልግሎት ባለስልጣንን ለፍርድ ለማቅረብ ዝተዋል። የምክር ቤቱ የስለላ ኮሚቴ ሊቀመንበር አዳም ሼፍ በህጉ መሠረት ይህ ተቆርቋሪ ግለሰብ ያወጣው ከባድ ጥፋት ለዚህ ኮሚቴ መቅረብ የነበረበት ከሳምንት በፊት ነው። ነገር ግን ሚስተር ዳይሬክተር በእርሰው ተግባር ምክንያት ይህ አልሆነም። የብሔራዊ ስለላ አገልግሎት ተጠባባቂ ሥራ አስኪያጅ መጓየር በበኩላቸው በእንዲህ ባልተጠበቀ ሁኔታ የፕሬዚዳንታዊ ህጋዊ መብትን ነው ያከበርኩት ይላሉ። በተነገረን መሠረት ከወጣው መረጃ አብዛኛው ክፍል የሀገሪቱ ከፍተኛው አካል የሚወስንበት ነው። ይህንን ችላ የማለት ስልጣን የለኝም። ዝርዝር ይዘቱን ወዲያውኑ ለማካፈል ያልቻልነውም ለዚህ ነው። ተቆርቋሪው ዜጋ ያወጣው መረጃ ተአማኒ እንደሆነና እንዲታወቅ ማድረጉ ትክክል መሆኑን ሞጓየር አምነው ተቀብለዋል። ይሁንና ትራምፕ እጃቸውን አስገብተዋል ለሚለው ስጋት ምላሽ ከመስጠት ተቆጥበዋል። ዲሞክራት የምክር ቤት አባል ጂም ሃይምስ ጥያቄ አቅርበዋል። ስለወጣው ሚስጥር ከፕሬዚዳንቱ ጋር ተነጋግረዋል? ጆዜፍ ሙጋየር የብሔራዊ ስለላ አገልግሎት ዳይሬክተር እንደ መሆኑ የመጠን ከፕሬዚዳንቱ ጋር ስለምነጋገረው ነገር ልገልጽ አልችልም። ከዩናይትድ ስቴትስ ፕሬዚዳንት ጋር ስለተነጋገርኩት ነገር ማውጣት ተገቢ አይሆንም። ምክንያቱም ከፕሬዚዳንቱና ከስለላ ጉዳዮች ጋር ያለኝን ግንኙነት ይጎዳል። ፕሬዚደንት ትራምፕ የሚስጥሩ መውጣት ሆን ተብሎ የታሰበበት የፖለቲካ ሴራ ነው ብለውታል። ዲሞክራቶቹ እንዳሁኑ በምርጫው እንደሚሸነፉ ያውቃሉ። ይህንን እያደረጉ ያሉትም ለዚሁ ነው። ሪፑብሊካዊው የተወካዮች ምክር ቤት የውሑዳን አፈ ጉባኤ ኬቪን ሚካርቲ እዚህ ጉዳይ ላይ ምን ወደ ክስ የሚያደርስ ነገር አለ? የዩናይትድ ስቴትስ ፕሬዚዳንት ከሌላ ሀገር ፕሬዚዳንት ጋር ነው በስልክ የተነጋገሩት። አንድ ፕሬዚዳንት ስለተነጋገረው ነገር እንዲያወጣ የተጠየቀበት ጊዜ የለም። ነገር ግን ወጣ የተባለው ሚስጥር በፕሬዝደንቱ ላይ ክስ ሊመሰረት ይቻል እንደሆነ ምርመራ እንዲደረግ ዲሞክራት የተወካዮች ምክር ቤት አባላት እንዲወስኑ የሚያስችል ያህል ክብደት ማግኘቱ አልቀረም። ዲሞክራቱ አዳም ሼፍ ይህ የተቆርቋሪ ዜጋ መረጃ ምርመራ ለመክፈት የሚያስችለንን ፍኖተ ካርታ ሰጥቶናል። ይህ ምርመራ ክስ እንዲመሰረት በተወካዮች ምክር ቤት አባላት ድምፅ ሊሰጥ ወደሚችልበት ሁኔታ የማምራት እድል ሊኖረው ይችላል። የተወካዮች ምክር ቤት አፈ ጉባኤ ናንሲ ፐሎሲ አሁኑኑ ክስን መስረት የሚል አመለካከት ያላቸው አንዳንድ አባላት አሉን። እንደዛ አይሆንም። ሀቆቹን በሚገባ ለማወቅ ስንል ምርመራ ማካሄድ ያስፈልጋል። ፍርድ ለመስጠት የሚያስቸኩለን ነገር የለም። በርካታ የህዝብ ተወካዮች ምክር ቤት አባል ዲሞክራቶች በመጪው የካቲት ወር የምርጫ ዘመቻ ከመጧጧፉ በፊት እስከ ያዝነው ዓመት ማብቂያ ባለው ጊዜ ውስጥ በሦስት ወራት ውስጥ ማለት ነው የክስ ክስ ድምፅ እንዲሰጥ ይፈልጋሉ።